ኦሪት ዘፍጥረት ምዕራፍ 11። ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች። ከምሥራቅም ተነሥተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ፣ ከዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንሥራ፣ በእሳትም እንተኵሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንሥራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመሥራት አይከለከሉም። ኑ እንውረድ፣ አንድ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መሥራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቆአልና፣ ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኖአቸዋል። የሴም ትውልድ ይህ ነው። ሴም የመቶ ዓመት ሰው ነበር፣ አርፋክስድንም ከጥፋት ውኃ በኋላ በሁለተኛው ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ አምስት መቶ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም መቶ ሰላሳ አምስት ዓመት ኖረ። ቃይንምንም ወለደ። አርፋክስድም ቃይንምን ከወለደ በኋላ አራት መቶ ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሞተም። ቃይንምም መቶ ሰላሳ ዓመት ኖረ። ሳላንም ወለደ። ቃይንምም ሳላን ከወለደ በኋላ ሦስት መቶ ሰላሳ ዓመት ኖረ ወንዶችንም ሴቶችንም ወለደ። ሞተም። ሳላም መቶ ሠላሳ ዓመት ኖረ ዔቦርንም ወለደ። ሳላም ዔቦርን ከወለደ በኋላ ሦስት መቶ ሠላሳ ዓመት ኖረ ወንዶችንም ሴቶችንም ወለደ። ሞተም። ዔቦርም መቶ ሠላሳ አራት ዓመት ኖረ ፋሌቅንም ወለደ። ዔቦርም ፋሌቅን ከወለደ በኋላ አራት መቶ ሰላሳ ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሞተም። ፋሌቅም መቶ ሰላሳ ዓመት ኖረ። ራግውንም ወለደ። ራግውንም ከወለደ በኋላ ፋሌቅ ሁለት መቶ ዘጠኝ ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሞተም። ራግውም መቶ ሰላሳ ሁለት ዓመት ኖረ ሴሮህን ወለደ። ራግውም ሴሮህን ከወለደ በኋላ ሁለት መቶ ሰባት ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሞተም። ሴሮህም መቶ ሰላሳ ዓመት ኖረ። ናኮርንም ወለደ። ናኮርንም ከወለደ በኋላ ሴሮህ ሁለት መቶ ዓመት ኖረ። ወንዶችንም ሴቶችንም ወለደ። ሞተም። ናኮርም መቶ ዘጠኝ ዓመት ኖረ ታራንም ወለደ ታራንም ከወለደ በኋላ ናኮር መቶ ሃያ ዘጠኝ ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም ታራም መቶ ዓመት ኖረ አብራምንና ናኮርን ሐራንንም ወለደ የታራም ትውልድ እነሆ ይህ ነው ታራ አብራምንና ናኮርን ሐራንንም ወለደ ሐራንም ሎጥን ወለደ ሐራንም በተወለደበት አገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብራምና ናኮርም ሚስቶቹን አገቡ። የአብራም ሚስት ስሟ ሶራ ነው። የናኮር ሚስት የሐራን ልጅ ሚልካ ናት። ሐራንም የሚልካና የዮሳካ አባት ነው። ሶራም መካን ነበረች። ልጅ አልነበራትም። ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብራምን ሚስት ምራቱን ሦራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ዑር ወጡ። ወደ ካራንም መጡ። ከዚያም ተቀመጡ። የታራም ዕድሜ ሁለት መቶ አምስት ዓመት ሆነ። ታራም በካራን ሞተ።